Mahadara Sena ሰኞ በሐዋሳ ከተማ ትልቁ ሳምንታዊ ገበያ የሚቆምበት ዕለት ነው። እስከ ዕለት አርብ ተዘግተው የቆዩትና ሐዋሳን ከአጎራባች ከተሞች የሚያገናኙ መንገዶች በጸጥታ ኃይሎችና በመከላከያ ሠራዊት ትብብር ተከፍተው አገልግሎት መስጠት ጀምረዋል። የከተማዋ ነዋሪዎች እንደሚሉት የህዝብ መጓጓዣ ተሽከርካሪዎች፣ የመንግስትና ማኅበራዊ ተቋማት ወደ ስራቸው ተመልሰዋል። አሮጌ ገበያ ተብሎ በሚጠራው የከተማዋ የመገበያ ስፍራ በስራ ላይ የሚገኙ አንድ ነጋዴ እንደሚሉት ለወትሮው ከከተማዋ አጎራባች አካባቢዎች ለንግድ ወደ ሐዋሳ ብቅ ከሚሉ ዜጎች አብዛኞቹ ቀርተዋል። ከገጠርም በፊት ገበያ እየመጡ ይህን የሚጠቀሙ ሰዎች አሉ። ግማሻቸው መጥተዋል። አብዛኞቹ ግን አልመጡም። ያው ብዙ ሰው አልመጣም። ያው እዚህ ነዋሪ ሆኖ በክፍለ ከተማዎች ምናምን ውስጥ ያለ ሰው ምናምን ለሚያስፈልግ ነገር ባለሱቆች ምናምን እዚህ ካለመግዛ ከሰል፣ ድንች፣ ቲማቲም እነዚህ የመሳሰሉትን ነገሮች እየመጡ በጅምላ እየገዙ የሚሄድ ነገር ማያለ ሀምሌ አስራ አንድ ቀን ሁለት ሺ አስራ አንድ ዓመተ ምሕረት በደቡብ ክልል ሲዳማ ዞን አስራ አንደኛው የኢትዮጵያ ክልል ሆኖ ሊታወጅ በሲዳማ የለውጥ አራማጆች ቀነ ቀጠሮ የተያዘበት እለት ነበር። በእለቱ የደቡብ ክልልንም የሲዳማ ዞንን መቀመጫነት አዳብላ በያዘቸው ሐዋሳ የተቀሰቀሰው ግ ግጭት ወደ ሌሎች የዞኑ አካባቢዎች ተዛምቷል። ሐዋሳን ጨምሮ በተለያዩ የዞኑ አካባቢዎች በተፈጸሙ ጥቃቶችና ግጭቶች የሰው ህይወት ጠፍቷል። የሐዋሳ ሪፈራል ሆስፒታል ስራ አስኪያጅ አቶ ዝናው ሳርሚሶ ለዶቸቨለ እንደተናገሩት በሐዋሳ ከተማ ብቻ አራት ሰዎች ሲሞቱ ሀያ አንድ ቆስለዋል። አራት ሞት ነው የተከሰተው። አንድ ሴት እና ሶስት ወንዶች ናቸው። ከሀያ አንድ ሰው አምስቱ ታክመው ወደ ቤት ተመልሷል። ከሀያ አንድ የቀሩቱ አስራ ሁለት ሰዎች በሆስፒታላችን እየታከሙ ነው ያሉት አምስቱ ሰዎች ቀላል ይሄ በመሮጥ አንዳንድ ጊዜ ጉርጓድ ላይ በመውደቅ በዱላም የተመቱ ሰዎች አሉ። ግን ያው በመሸሽ እንደዚህ የወደቁ በቀላል የቆሰሉ ናቸው። እነዚህ አምስትም ወደ ቤት የተመለሱት እነዚህ ደግሞ አሉ የምንላቸው ሰዎች እንደዚሁ በዱላም አሉ ሶስት ወንድና አንድ ሴት በጥይት ጥይት በሚመስል ነገር የቆሰሉ ናቸው። አቶ ዝናው እንዳሉት ሀዋሳን ከአጎራባች ወረዳዎች የሚያገናኙ መንገዶች ተዘግተው በመቆየታቸው ሳቢያ ሆስፒታላቸው ለተጨማሪ ሕክምና የተላኩ ቁስለኞችን ሳይቀበል ቆይቷል። ከመንገዱ ጋር ተያይዞ ከዚህ መንገድ ከ ጋር ተያይዞ ብዙም አልተቀበልንም። ነገር ግን ብዙ መረጃም የለንም። ኦረዲ ከኮሚኒኬሽንም ብዙ አልነበረንም። ይመጣል የምል እምነት ነበረን። ነገር ግን አሁን መንገዶቹ ስለተከፈቱ፣ ከበድ ያሉ በተለይም የአጥንት ሕክምና ሌሎችም የተሻሉ እኛ ጋር ስለሆኑ ከዛሬ በኋላ ይመጣሉ የሚል እምነት ነው የሚኖረን ነገር ግን በወረ ደረጃ ዝም ብለን አድሚት የሆኑ ሊመጡ የሚችሉ ሰዎች እንደሚኖሩ አንዳንድ አመላካች ነገሮች አሉ። መንገዱ ስለተከፈተ እንቅስቃሴም ስላለ ከዚህ በኋላ በተለይ ከአጥንት ጋር ተያይዘው ቁስለኞች ይጨምራሉ የሚል እምነት ይኖረኛል። ምክንያቱም ትልቁ ኦርቶፔዲክ ሴንተር የእኛ ስለሆነ ማለት ነው። የሲዳማ ዞን ፖሊስ መምሪያ አዛዥ ምክትል ኮማንደር ደሳሌ እንደምሴ ባለፈው ሐሙስ የተቀሰቀሰው ሁከት አለታ ወንዶ ዶ ይርጋለም፣ ሁላና አርበጎኔ በተባሉ አካባቢዎች መበርታቱን ለዶይቸ ቨለ አስረድተዋል። የተወሰኑ ወረዳ ከተማዎች ላይ አለታ፣ ይርጋ አለም፣ ሁላ፣ አርበጎኔ የሚል ከተማዎች አሉ። እንደዛው ሌሎችም አሉ። ከተማዋ፣ የወረዳ ከተማዎች የተወሰነ ጉዳት ደርሷል። በዋናነት አለጣና ሁና ትንሽ ዝርፊያ ነገርም አለ። በሰው ሕይወትና በንብረት ላይ ጉዳት በርግጥ ደርሷል። ጉዳቱ ከዛ በላይ እንዳይሆን ፀጥታ ኃይሉ ውጥረት አድርጓል። ከህዝብ ጋር ከአካባቢው ሽማግሌዎችና ከሃይማኖት መሮች ጋር በመሆን ከፍተኛ ጥረት ያደረገበት ሁኔታ ነው የነበረው። በቀጣይነት ከእነርሱ በላይ ሲሆን ትንሽ ብጥብጥና እውቀቱ የመከላከያ ሰራዊት ገብቶ እንዲያረጋጉ ተደርጓል። በአሁኑ ሰዓት መከላከያ ሰራዊት ገብተው ያው ሙሉ በሙሉ ተቆጣጥሯል። አሁን መረጋጋቱ አለ። ህብረተሰቡ በሰላም እየተንቀሳቀሰ ነው። በሁሉም ወረዳ ከተማ ገጠርም ጭምር ሰላማዊ እንቅስቃሴ ተጀምረዋል። የደቡብ ክልል መንግስትም ሆነ የሲዳማ ዞን ባለስልጣናት ካለፈው ሐሙስ ሐምሌ 11 ቀን እስከ ዛሬ ባሉት ቀናት የሞቱና የቆሰሉ ሰዎችን አጠቃላይ ቁጥር ይፋ ከማድረግ ተቆጥበዋል። የማልጋ ወረዳ አስተዳዳሪ አቶ ሹባሌ ቡታ ባለፈው ቅዳሜ በጸጥታ ኃይሎችና የሲዳማ ክልል እንዲታወጅ በሚፈልጉ ተቃዋሚዎች መካከል በተቀሰቀሰ ግጭት ወተራ ሬሳ በተባለ ቦታ በትንሹ 13 ሰዎች መገደላቸውን ለሬውተርስ ዜና ወኪል አረጋግጠው ነበር ነበር ይህ የአስተዳዳሪው ማረጋገጫ የሐዋሳውን ጨምሮ የሟቾችን ቁጥር ወደ 17 ከፍ ያደርገዋል በሲዳማ በተፈጠረው አለመረጋጋት በየቀኑ መረጃዎችን ሲያሰባስብ የቆየው ተቃዋሚው የሲዳማ አርነን ንቅናቄ ወይም ሲአን ፓርቲ በማልጋ ብቻ የሞቱ ሰዎች ቁጥር 18 ይደርሳል ባይ ነው የሲአን ዋና ጸሐፊ አቶ ለገሰ ላንቃሞ ዛሬ ለዶቼ ቬለ እንደተናገሩት ይርጋለም አለታ ወንዶና ለኩን ጨምሮ በተለያዩ የሲዳማ ዞን አካባቢዎች ወደ 60 ሰዎች መሞታቸውን ገልጸዋል። ማልጋ ዛሬ የርኩት እንግዲህ ቀብር ነበር እና የቆሰሉ ሰዎች ነበሩ በእለቱ ያልሞቱ እነዛም የቆሰሉትን ሞተዋል። በዛ ቀብር ላይ ነበርኩ። ይርጋለምም አምስት ነበር የሞተው። አለታ ወንዶ ላይ አንድ ሞቷል። ለኩ ላይ አምስት ሞቷል። በአጠቃላይ ከሀገር ሰላሙ ጋር ወደ ስልሳ እየተጠጋ ነው። በዋነት ግን ማልጋ ላይ የሞተው ሰው በተለይ አዋቂ ሽማግሌ ነው። አጋጣሚ ማታ አካባቢ ስለተኮስ ትኩስ ስል ስለነበረ እና ስትዘናገጠ ወጣ የወጣው ህዝብ ከጸጥታ ኃይሉ ጋር ከመከላከያና ከልዩ ኃይል ጋር ነው እንግዲህ በጥይት ሄዶ የተጋጨው። ከኦሮሚያ ክልል የምትዋሰነው የሁላ ወረዳ ከፍተኛ ቁጥር ያላቸው ሰዎች መሞታቸው ከተሰማባቸው የሲዳማ ዞን ቦታዎች አንዷ ናት። በወረዳዋ የሚኖሩ ማንነታቸው እንዳይገለጽ የጠየቁ የአይን እማኝ እንደሚሉት ባለፈው አርብ አስራ አራት ሰዎች ከጸጥታ አስከባሪዎች በተተኮሰ ጥይት ሲገደሉ ተመልክተዋል። ወደ አስራ አራት ሰው ነው ያየሁት። እዚህ የሆስፒታል አስገብቶ ያወጡትን ትላንት ወዲያ ያው እነርሱ ያው በፌዴራል ፖሊስ ነው የሞቱት። ግጭት አልነበረም። ያው ህዝቡ ለመጠየቅ ወደ እነርሱ ሲሄዱ ላፈኑን ብሎ ያው ወደ ህዝቡ ተኮሱ በዛ ሰዓት በቃ አንድ ላይ በመትረየስ እንዲሲመጡ ያው አስሩ በአንድ ጊዜ ወደቀ። ከዛም ወደቁ ወደ አንዳንዶቹ ተቆሰሉ ወደ አስራ አራት የሆኑት ሞቱ። የሁላ ወረዳው ነዋሪ እንደሚሉት የጸጥታ አስከባሪዎች አስቀድመው በአካባቢው የተሰማሩት ባለፈው ሐሙስ ምሽት ነበር። በበነጋታው የአካባቢው ነዋሪዎች በከተማዋ ከሚገኝ ፖሊስ ጣቢያ አቅራቢያ ጥያቄዎቻቸውን ለማቅረብ ወደ ጸጥታ አስከባሪዎች ሲቀርቡ ተኩስ መከፈቱን የአይንማኙ አስረድተዋል። ያው በዚህ የሆኑ ልጆች ሞቶ በዛ እኛ ሰላማዊ ነኒ የተየነቅነው ጥያቃችን አልተመለሰንም። እኛ የፈለግነው ያው ክልሉ ጥያቄ ባለፈው የተጠየቀ እሱ አልተመለሰን። እኛ ውጋም አልፈለግንም። እናንተ በእኛ ላይ ለምንድን ነው የምትተኮሱት? እያሉ ለመጠየቅ ሲሄዱ ነው። ፖሊስ ጣቢያ አካባቢ ነበረ። እዛ የሆነ ባጃጆች የሚቆሙበት ቦታ አለ። እነርሱም የቆሙበት እዛ ነበር። እዛው ነው ሲተኮሱ ያው እነዚህ ዳር ላይ ስለሆንኩ ይታያል። የተቃዋሚው የሲአን ፓርቲ ዋና ጸሐፊ አቶ ለገሰ በሁላ ወረዳና በሌሎች አካባቢዎች ሰዎች በጸጥታ አስከባሪዎች ተገለዋል ሲሉ የአይንማኙን ገለጻ ያጠናክራሉ። በሲዳማ ዞን ከሚገኙ ወረዳዎች ሰው ያልተገደለባቸው ጥቂት ናቸው የሚሉት አቶ ለገሰ ሕጻናት ጭምር በክልሉ ልዩ ኃይልና በመከላከያ ሰራዊት አባላት ተገለዋል ብለዋል። ሰዎች ኃይሎች በጸጥታ ኃይሎች ነው በመከላከያና በልዩ ኃይል ነው ሰው የሞተው። እንግዲህ አሁን በጠቀስኳቸው ወረዳዎች ውስጥ ከተማዎች፣ ከተሞች አሉ። በነዛ ከተማዎች ውስጥ አንዳንድ ድንጋይ በመንገድ መዝጋትና መንገድ እንዳያልፉ የማድረግ ስራ ይሰራሉ። ትናንሽ እድሜያቸው በጣም ትናንሽ የሆኑ ማልጋ ማልጋ ብቻ ነው። ትላልቅ ሰዎች አዋቂዎች የሞቱት እንግዲህ ሌሎች ቦታዎች ላይ የሞቱት ሀገር ሰላምን እና ማልጋን ውጭ ያሉ ልጆች ናቸው። በተለይ አብዛኛውን ጊዜ ድንጋይ እያስቀመጡ በከተማ ውስጥ ያየነው እንደዚህ አይነቶቹ ናቸው፣ ትናንሽ ልጆች ናቸው። በዛ ሀይል በተተኮሰ ጥይት ነው የሚሞቱት። እንግዲህ የሲዳማ ዞን ፖሊስ መምሪያ አዛዥ ምክትል ኮማንደር ደሳለኝ ሰዎች መሞታቸውን ቢያረጋግጡም አጠቃላይ የሟቾቹን ቁጥር ከመናገር ተቆጥበዋል። የፖሊስ አዛዡ ከሐምሌ አስራ አንድ ጀምሮ ጀምሮ የሲዳማ ዞንን ባመሰው ተቃውሞና ሁከት የተገደሉና የቆሰሉ ሰዎች ቁጥር እንደዚሁም የወደመውን ንብረት ግምት ወደፊት ይፋ ይደረጋል ብለዋል። አው ሰው ሞቷል። የቆሰለ አለ፣ ቆስለዋል። እንደገና ደግሞ ይሄ ቅድም እንዳነሳሁት ንብረቱን ወድመዋል፣ ቤት የተቃጠላል፣ ንብረት ጠፋ፣ የተዘረፈ ብዙ ነገር አለ። በእርግጥ ምን ያህል ነው የሚባለው ነገር መረጃ ተጠናክሮ አላለቀም። ትክክል የሆነ መረጃ አልደረሰንም እስካሁን ነም የቆሰለ እንደዛው ሰሆ እናውቃለን። በየወረዳው ይህ ነው ብለን በአሁነትን መረጃው የተዘራጀ መረጃ ስላልደረሰን ይሄ ነው ብለን ለመናገር ይከብድልናል። ይህ ንብረትም እንደዛው ንብረት ነው ደግሞ ያው በአይናችንም ዞረን ያየንበት ሁኔታ አለ። የተቃጠለ ቤትም አይተናል። ግን ይሄ ነው የሚባል ነገር ግምቱ ወጥቶ ይሄን ያህል ንብረት ጠፍቶበታል፣ ይህን ያህል ይሆናል ባጠቃላይ ሲደመር የሚባለው ነገር በቀጣይነት የሚሰራ ነው የሚሆነው። በሲዳማ ዞን ውስጥ ካሉ አካባቢዎች ከፍተኛ የንብረት ውድመት የደረሰባት የአለታ ወንዶ ከተማ መሆኗን ከአካባቢው የሚወጡ መረጃዎች ይጠቁማሉ። ከአዲስ አበባ 300 ኪሎ ሜትር ገደማ ርቀት ላይ በምትገኘው አለታ ወንዶ በዕለተ ሐሙስ የተቀሰቀሰው ውጥረት ዛሬ ረገብ ቢልም የአጎራባች አካባቢዎች ትኩሳት አሁንም እንዳልተለያት አንድ የከተማዋ ነዋሪ ለዶችቨለ ገልጸዋል። በከተማዋ በተቀሰቀሰው ግጭትና ሁከት የሰው ሕይወት ባይጠፋም ከፍተኛ ዋጋ ያለው ንብረት በቃጠሎ መውደሙን እኚሁ ስማቸው እንዳይገለጽ የጠየቁ የዓይን እማኝ ያስረዳሉ። እንደ ከተማዋ ነዋሪ ከሆነ በከተማይቱ የንብረት ውድመቱና ቃጠሎው ከጠዋቱ ሶስት ሰዓት እስከ ምሽቱ አምስት ሰዓት ገደማ ድረስ የዘለቀ ነበር። ይህን ድርጊት ማስቆም የሚችሉ የነበሩት የጸጥታ አስከባሪዎች ዘግይተው መድረሳቸውን ነዋሪው ያስረዳሉ። ግን አንተርሶ አለታ ወንዶ ብቻ ሳይሆን ተጎራባች ወረዳዎችም ላይ አሉ። ትንሽ ያለታ ወንዶ ጎላ ብሎ ስለታየ ከዛ አንጻር ነው። ትንሽ አሁን የፈጥማውም ሁኔታ አንዳንድ ቃጠሎዎች ነበሩ። ያው የመከላከያ ሰራዊት በእለቱ ሐሙስ ሶስት ሰዓት የተጀመረ ቃጠሎ ኦሎሞች ውስጥ ምሽቱ አምስት ስድስት ሰዓት አካባቢ ነው መከላከያ ሰራዊት በጊዜ አልደረሰም። አሁን ግን ያው የከተማ ሁኔታ ተረጋግቷል። ደስ የሚለው በሰዎች ላይ ምንም ጉዳት አልደረሰም። ትንሽ አሁን ደግሞ ወጣ ያለ የአጎራባች ወረዳዎች ትኩሳት ወደዛ የዞረ ይመስላል። ወደ አገረ ሰላም እና መልጋ ወረዳዎች አካባቢ ያው ተጎራባች ስለሆነ የዚያ አይነት ሁኔታዎች ናቸው ያሉት። አሁን ግን አለታ ወንዶ የተረጋጋ ሁኔታ ላይ ነው ያለው። ካለፈው ሐሙስ ጀምሮ በሲዳማ ዞን በተቀሰቀሰው አለመረጋጋት ጉዳት የገጠማቸውን አካባቢዎች ትላንት እሁድ ተዘዋውሮ የተመለከቱት የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ በተለይ በአለታ ወንዶ የተመለከቱትን ልብ የሚሰብር ሲሉ ገልጸውታል። ድርጊቱ ሊወገዝ ይገባል ያሉት ርዕሰ መስተዳድሩ ንብረታቸው የወደመባቸው ዜጎችን በአጭር ጊዜ እናቋቁማለን ሲሉ ለደቡብ ክልል ቴሌቪዥን ጣቢያ ተናግረዋል። እንዳየ ነው በተለይ አለታ ወንዶ ላይ የተከሰተው ጉዳይ በጣም ልብ የሚሰብር ነው። ስለዚህ ይሄ ጉዳይ ፈጽሞ የሚወገዝ ተግባር ነው የተፈጸመው። የወንድሜ ንብረት የራሴ ንብረት የተጎዳው የማንም አይደለም። ስለዚህ በምንም አይነት መልኩ ምክንያት ሊቀርብለት የሚችል አይደለም። ስለዚህ በተቻለን አቅም ሁሉ በአመራር አቅም ብቻ ሳይሆን ሰው በመሆናችን ብቻ ወገኖቻችንን በአጭር ጊዜ ውስጥ ማቋቋም አለብን የሚል በአንድ በኩል እልህ ነው የፈጠረብኝ። ስለዚህ ልምድም አለ። እንደዚህ አይነት ችግሮች ተከስቶ ወገኖቻችንን ማቋቋም የቻልንበት ልምድም አለ። ስለዚህ የራሳችን ወንድሞቻችን ንብረት ነው የተጎዳው እና ይህንን ነገር በሕዝቡ ውስጥ ያለው መንፈስም መልካም መንፈስ ስላለ ቁጭትም ስላለ ሕዝባችንን አስተባብረን በአጭር ጊዜ ውስጥ ይህንን ጉዳት የሚፈውስ ስራ እንሰራለን ብዬ ነው ማስበው። የዓለታ ወንዶ የአይን ማኝ ንብረታቸው በዕለተ ሐሙስ ከተቃጠለባቸው ሌሎች ጎረቤቶቻቸው ጋር በአንድ ቅጥር ግቢ እንደሚኖሩ ይናገራሉ። የሲዳማ ክልል ሐምሌ 11 በይፋ እንዳይታወጅ መከልከሉን የተቃወሙ ወጣቶች ቁጣቸውን ለመግለጽ የፈጸሙትን ድርጊት የሲዳማ ብሔር አባላት ጭምር መቃወማቸውንም ታዝበዋል። ለጥያቄው ተገቢ ምላሽ በወቅቱ አልተሰጠም ሲሉ የሚተቹት የዓለታ ወንዶ ነዋሪ መጪው ጊዜ አብዝቶ ያሳስባቸዋል። ጥያቄውን የሚመልሰው እኮ የህብረተሰቡ አካባቢ ያለው ህብረተሰቡ አይደለም። ጥያቄውን የሚመልሰው የፌዴራል መንግስት ነው። ስለዚህ የአካባቢው ህብረተሰብ ለምንድነው ሰልባ የሚሆነው? ይህንን ደግሞ ራሳቸው የአካባቢ ህብረተሰብ ወይም ደግሞ የሲዳማ ተወላጆች ራሱ እያወገዙት ነው ያሉት። ትንሽ ተስፋ ያስቆርጣል። ምክንያቱም ከአመት አመት የሚከሰቱ ነገሮች በአሁኑ ሰዓት ትንሽ ተስፋ አስቆራጭ ናቸው። አሁን ዛሬን ሳይሆን እኛ የምናስበው ነገ ነው። ነገ ደግሞ ተስፋ አስቆራጭ ነው። ፌዴራል መንግስት ጋር ያለውም ሁኔታ ክፍተት የሚታየው እዛ ነው። ጥያቄያችሁ ጥያቄ ከሆነ የሚለውን ነገር በተዋረድ ሊመለስላቸው ይገባል ይገባል። ካልተመለሰላቸውም ደግሞ አዌርነት ሊሰጠው ይገባል። የደቡብ ክልል ርዕሰ መስተዳድር ክልሉ እርምጃ ለመውሰድ ዘግይቷል በሚል ከደቡብ ክልል ቴሌቪዥን ጣቢያ ለቀረበላቸው ጥያቄ የፌዴራል የጸጥታ አስከባሪዎችን አስቀድሞ በማስገባት ለመከላከል ጥረት ተደርጎ እንደነበር ጠቁመዋል። አንዱ ጉዳይ ህዝቡ ውስጥ ጠይቅ የነበረው ጥያቄ ነው። 11-11 ላይ ተብሎ እንደ ምክንያት የሚቀርቡ ከዚህ አንጻር ምላሽ እስካገኘ ድረስ ይህ ምላሽ ደግሞ በአግባቡ ገልጸናል። ይህንን ሰምተው ወደ ቤቱ የተመለሰ በቤቱም መንግስት የሚለው ነገር ትክክል ነው ብሎ የቀረ ብዙ ኃይል ነው ያለው። በተለየ መልኩ ደግሞ ተቀስቅሶ የወጣ ኃይል አለ። ከዚህ አንጻር በተለይ ሐዋሳ ላይ የነበረው ዝግጅት የሐዋሳ ላይ ሰፊ ችግር አስከፊ ነገር እንዳይፈጠር ለማድረግ ተችሏል። ስዳማ ውስጥም ለምሳሌ አለታ ወንዶ ላይ ከአለታ ወንዶ ዙሪያ ወረዳ የመጣ ሰው ሳይሆን ከሌላ አካባቢ ተጠራርቶ የመጣ ሰው ነው። እዚህ ላይ ይህንን ጉዳት ያደረሰውና አንዳንድ ወረዳዎች ላይ ዝግጅት ላልከው ለምሳሌ ቁጥራቸው በርከት የሚሉ ወረዳዎች ላይ ይሄ ነው የሚባል ጉዳት ሳይደርስ መቋቋም ተችሏል። ስለዚህ ትልቁ ዝግጅት ሕዝቡ ራሱ ራሱን አስተባብሮ ከአካባቢውም ጸጥታ ኃይል ጋር ተቀናይቶ ችግሩን መቋቋም ይችል የሚችልበት በተለይ ወረዳዎች አካባቢ ለማድረግ ነው የተሰራውና ጥርጣሬ ያለባቸው ቦታዎች ላይ አስቀድመን ከኛም ውጭ የፌዴራል ኃይል ያስገባንባቸው ቦታዎች አሉ። በሐዋሳ ከተማ ከተፈጠረው ሁከት በኋላ ከድርጊቱ ጋር ቀጥተኛ ግንኙነት አላቸው የተባሉ አንድ መቶ ተጠርጣሪዎች በቁጥጥር ስር መዋላቸውን የሐዋሳ ከተማ ከንቲባ አቶ ስኳሬ ሾዳ ለክልሉ የቴሌቪዥን ጣቢያ ባለፈው ቅዳሜ ተናግረው ነበር። ተጠርጣሪዎቹ በተለይ አዲሱ መናኸሪያ፣ አቶ ቴ አላሙራ እና ሎቄ ከተባሉ የከተማው አካባቢዎች በቁጥጥር ስር የዋሉ ናቸው። ሌሎች በርካታ ተጠርጣሪዎች በከተማዋ በሚገኘው ታቦር አንደኛ ደረጃ ትምህርት ቤት ቅጥር ግቢ ውስጥ ታስረው እንደሚገኙም ተሰምቷል። ተጠርጣሪዎቹ የታሰሩበትን አንደኛ ደረጃ ትምህርት ቤት ቅጥር ግቢ የተመለከቱ የአይን ማኞች ቁጥራቸው እስከ 5ም መቶ ሊደርስ እንደሚችል ግምታቸውን ለዶይቸ ቬለ ተናግረዋል።